ማህደረ ዜና የሳውድ አረቢያ ገዢዎችና ለሳውድ አረቢያ ያደሩ የአረብ መንግስታት ግፋ ቢል ሶስት ወር ባሉት ጦርነት የመን ዛሬም ትንጨረጨራለች። ሶስተኛ አመቷም የመኖች ዕለት በዕለት ያልቃሉ። ሳውዲ አረቢያዎች በረጅም ርቀት ተምዘግዛጊ ሚሳይል ይሸማቀቃሉ። የዩናይትድ ስቴትስና የብሪታንያ የጦር መሳሪያ ኩባንያዎች አረቦች ከሚተላለቁበት ጦርነት ዶላር ይዝቃሉ። የተቀረው ዓለም የመንን ረስቶ ወይም ሰልችቶት ሶሪያ፣ ፍልስጤም፣ እስራኤል፣ አሜሪካ፣ ኮሪያ እያለ ነው። የተረሳው ጦርነት ዋጋ የአፍታ ቅኝታችን ትኩረት ነው። አብራችሁን ቆዩ። ግማሽ ዓለምን ይገዙ የነበሩት የኦስማን ቱርኮች በ1500ዎቹ የመጀመሪያ አጋማሽ የመንን ለማስገበር የፈለጉት በሁለት ምክንያት ነበረ። አስቀድመው የተቆጣጠሩትን የሙስሊሞቹን ቅዱስ ስፍራዎች መካና መዲናን ከጥቃት ለመከላከል አንድ ይህን ድንቅ ቅመምና የቻይኖችን ሀር ከምስራቅ የአፍሪቃን የማዕደንና የዱር ሀብት ከምዕራብ የሚሸጋግርበትን ስልታዊ ስፍራ ሙሉ በሙሉ መቆጣጠር ሁለት። ይህን እቅድ ለማስፈጸም ደግሞ ከግብፁ ገዢ ከሃዲም ሱሌማን ፓሻ የተሻለ ሰው አልነበረም። ሱሌማን ፓሻ የቆስጠንጥን ያለቆቻቸውን ፍላጎትም የመን ያለችበት ሁኔታንም ጠንቀቅቀው የሚያውቁ ሰው ነበሩ ሱሌይማን ፓሻ ጦራቸውን ንሳ አሉ በዘጠና መርከብ የተጫነ ጦራቸውም ቀይ ባህርን ይቀዝፍ ገባ ጦሩ አደንን ጨምሮም የደቡባዊ የመን የባህር ዳርቻ ከተሞችን ለመቆጣጠር አንድ ዓመትም አልፈጀበትም ሺ አምስት መቶ ሰላሳ ዘጠኝ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው ድል ድል አድራጊው ጦር ወደ ደጋማው የመን ለመዝለቅ ከአካባቢው ገዢዎች ጋር የገጠመው ውጊያ ግን ፈታኝ ነበረ። ስምንት ዓመት ተዋጋ። የጦሩ ጠቅላይ አዛዥ ለቆስጠንጢን ያለቆቻቸው ባቀረቡት ዘገባ ለወታደሮቻችን የየመንን ያክል አደገኛ ነገር አጋጥሞን አያውቅም። ከግብፅ የምናዘምተው ወታደር ሁሉ ውሃ እንደገባጨው ቀልጦ ይቀራል ብለው ጻፉ። በእውነትም ቱርኮች የመንን ሙሉ በሙሉ ለመቆጣጠር ከ1539 እስከ 1547 በነበረው 8 ዓመት ውስጥ 80000 ወታደር አዝምተዋል። በሕይወት የተረፈው ግን 7000 ብቻ ነበረ። ከ400 ዓመታት በኋላ የካይሮውን አብዲን ቤተ መንግሥት የተቆጣጠሩት ኮሎኔል ገማል አብድናስር የቱርኮችን ስህተት የየመኖችን ጽናት ወይም የመልካ ምድሩን አቀማመጥ አውቀው አስተንትነው አጥንተው ሊሆን ላይሆንም ይችላል። ወይም አያስፈልጋቸውም ይሆናል። የሰሜን የመን ነገሥታትን ከሥልጣን ያስወገዱ አብዮታዊ ወታደሮችን ከጥቃት እንደሚከላከሉ ግን ያኔው ዝነኛ አረባዊ መሪ ዛቱ ታህሳስ 1962 ነበረ። የየመን ጦርነት የእኔ ጦርነት ነው። የየመን አብዮት የእኛ አብዮት ነው። አብዮቱ የጀመረው መስከረም ሃያ ስድስት ነው። በማግስቱ ወፈፊው የሳውዲ አረቢያ ንጉሥ ወደ ኒግራን እና ጂዛን ጦር መሳሪያ ያገዙ ጀመረ። ግብጽ ሪፐብሊካን የሚባሉትን አብዮታውያንን በመደገፍ ሳውዲ አረቢያና ዮርዳኖስ ከስልጣን የተወገዱትን ንጉሥ ኢማም መሐመድ አልባድርን ደግፈው የመን ውስጥ ይተላለቁ ገቡ። አረቦች እርስ በርስ የሚፋጁበትን ጦርነት ሶቪየት ኅብረት ከግብፅ ብሪታንያ፣ ኢራንና እስራኤል ከሳውዲ አረቢያ ጀርባ ሆነው ያቀለጣጥፉት ነበረ። በሦስት ዓመት ውስጥ ሁለት መቶ ሺህ የሚጠጋ የመናዊ ረግ ግብፅም የ15 ሺህ ወታደሮቿን ህይወት ገበረች። ግብፅና ሳውዲ አረቢያን ወደ 6 ቢሊዮን ዶላር አከሰረም። አሸናፊውም ተሸናፊውም ሳይለይ ጦርነቱ ቆመ። በዚያ ዘመን ቪየትናም ለዩናይትድ ስቴትስ የሽንፈት ውርደት ኪሳራ ምሳሌ እንደነበረች ሁሉም የመን የግብፅ አብነት ሆነች። 1965 ከዕድሜ ልምድ እውቀታቸው በላይ ስልጣን የተሸከሙት የሳውዲ አረቢያው አልጋ ወራሽ መሐመድ ሰልማን በየመኑ የእርስ በርስ ጦርነት ተንደርድረው የተሞጀሩት የግብፅ ሽንፈት ውርደትና ኪሳራም ሃምሳኛ ዓመት ሲዘከር ነበረ። መጋቢት 2015 የሪያድ ገዢዎች በኢራን ይደገፋሉ የሚሏቸውን የየመን ሁቲ ሸማቂዎች ቢዘገይ በሶስት ወር ውስጥ እንደሚያጠፏቸው ፎክረው ነበረ። የሪያድ ነገስታት ከግብፅ እስከ ሴኔጋል ከሱዳን እስከ አረብ ኤሚሬቶች ያሉ ታዛዦቻቸውን አስከትለው ያዘመቷቸው ዘመናዊ የጦር ጀቶች የመንን በቦምብ ሚሳይል ያርሳሉ። የመኖች ሙቶቻቸውን ቀብረው የራሳቸውን መቀበሪያ ጊዜ ይጠብቃሉ። የዕለት ከዕለት ዑደት በሚሳኤል ከተመታው ቤት ፍርስራሽ ውስጥ አራት ልጆች ማዳን ችለናል። አራቱም ቆስለዋል። እናትየዋ ሞታለች፣ አጠገቧ የነበረች ልጇም ሞታለች። ሌላ ክፍል ውስጥ የነበሩት አባትና ልጅም ተገድለዋል። የሞቱትም የዳኑትም አራት አራት ናቸው። ልናድናቸው ሞክረን ነበር፣ ግን ያው ሞተዋል ይላሉ የሳዱ ሰሜን የመን ነዋሪ። የጦርነቱ ዳፋ ለሳዑድ አረቢያ ሕዝብም ተርፏል። የሪያዱ ወኪላችን ስለ ሽሽብሮ እንደሚለው የሳዑድ አረቢያ ሕዝብ ከየመን በሚተኮሰው ሚሳኤል በየዕለቱም ይሸማቀቃል። ከዕለት ወደ ዕለት እጅግ እየተባባሰው የመጣበት ሁኔታ ነው ያለ በተለይ የዚህ የሚሳይል ጥቃቱ እነዚህ ሚሳይሎች ኢራን ሰራሾች ናቸው። የሳውዲ አረቢያ የአየር መከላከያ ኃይል እለታዊና ዋነኛ ተግባሩ የየመንን ሚሳይል ማክሸፍ እስከሚመስል ድረስ የእለታዊ ነገር የሆነበት ነው። በሺህ ዘጠኝ መቶ ስልሳዎቹም ሰሜን የመን ላይ በተደረገው ጦርነት ኢራን ከሳውዲ አረቢያ ከዮርዳኖስ ከብሪታንያና ከእስራኤል ጎን ቆማ ግብፅን ትወጋ ነበረ። በአሁኑ ጦርነት ግብፅና ኢራን ቦታ ተቀያይረዋል። ግብፅ የሳውዲ አረቢያዎችን ጎራ ስትቀየጥ፣ ኢራን ጠላት ናት። አንዳንድ ምዕራባውያን የፖለቲካ ተንታኞች የኢራንና የሳውዲ አረቢያን ጠብ የሺአና የሱኒ ሙስሊሞች ሐራጥቃ ጠብ ውጤት ይሉታል። ቴህራኖች እንደ ሳውዲ አረቢያ ሁሉም የዋሽንግተን ለንደን ታዛዥ በነበሩበት ዘመን ከሪያዶች ጋር መወዳጀታቸውን ያላደናቀፈ የሃይማኖት ሐራጥቃ አሁን የጠብ ምክንያት የሆነበት ምክንያትን ለሚጠይቅ እኒህ ተንታኞች መልስ ማጣታቸው ነው እንጂ አስተዛዛቢው። በመሰረቱም የቴህራን አያቱላሆች ከሞስኮ ኦርቶዶክሶች የሪያድ አሚር ሼሆች ከዋሽንግተን፣ ለንደን ፕሮቴስታንት ካቶሊኮች ከልብ መወዳጀት ከቻሉ የአንድ ሃይማኖት ሁለት ሀራት ቃም የጠላትነት ምክንያት ሊሆን የሚችልበትን ምክንያት ማግኘት ከባድ ነው። የሪያድ ገዢዎች ከቴህራኖች ጋር ከ1979 ወዲህ ጠብ የገጠሙትም የኢራንን ንጉሥ ከዙፋን ያስወገዱት እስላማዊ አብዮተኞች ሪያድ ላይም ተመሳሳውን ለማድረግ የሚፈልጉ ኃይላትን ያጠናክራሉ በሚል ስጋትና ከዋሽንግተኖች የሚሰጣቸውን የቤት ስራ ለመወጣት መሆኑ ብዙ ሊያነጋግር ባልተገባ ነበረ። አነጋገረም አላነጋገረም፣ የኃይል ሚዛን በተለዋወጠ ቁጥር ከአረቦች ሁሉ እጅግ ድሃይቱ ግን ጥንታዊ ታሪካዊቱ ሀገር የመን ለብሪተኞች ሽኩቻ ዜጎቿን ገባሪ መሆኗ ነው አሳዛኙ ድቀት። የተባበሩት መንግስታት የሰብአዊ መብት ኮሚሽን እንዳስታወቀው ሳውዲ አረቢያ መራሹ ጦር የመንን መደብደብ ከጀመረ ወዲህ የሞተው ሰላማዊ ሰው ከስድስት ሺህ በልጧል። ቃል አቀባይ ራቪና ሻምዳሳኒ ከመጋቢት 26 2015 እስከ ግንቦት 10 2018 ድረስ 16385 ሰላማዊ ሰዎች መጎዳታቸውን መስሪያ ቤታችን መዝግቧል። ከእነዚህ ውስጥ 6385ቱ የሞቱ፣ 10045ቱ የቆሰሉ ናቸው። አብዛኞቹ የተገደሉና የቆሰሉት ሳውዲ አረቢያ በምትመራው ጦር የአውሮፕላን ድብደባ። ጦርነቱ የፈጀው ወታደርና ታጣቂ ሲታከልበት የሟቾቹ ቁጥር ከ10 ሺህም እስከ 12 ሺህ ተገምቷል። የቁስለኛው ቁጥር ከ50 ሺህ ይበልጣል። ወደ አራት ሚሊዮን የሚጠጋ ሕዝብ አንድም ተፈናቅሏል ወይም ተሰዷል። ከሃያ ሁለት ሚሊዮን የሚበልጥ ህዝብ ለረሃብና በሽታ ተጋልጧል። ከሳውዲ አረቢያ በኩል ከ500 በላይ ሰው ተገሏል። የሪያዱ ወኪላችን ስለ ሽሽብሩ እንደሚለው በሦስት ወር ይጠፋሉ የተባሉት የየመን ሸማቂዎች ዛሬ በአራተኛ ዓመታቸው በሳውዲ አረቢያ ሰማይ ላይ ሚሳኤላቸውን እያስደነሱ ነው። ባለፉት አንድ ዓመት ባልሞላ ጊዜ ውስጥ ከመቶ ሀምሳ በላይ ሚሳይሎች ናቸው ወደ ሳውዲ አረቢያ የተተኮሱት። የንጉሳዊ ቤተሰቦቹና የፓርላማው ስብሰባ ላይ እያሉ የተተኮሰበት ሁኔታ ነበረ። አሁንም እነሱ እንደሚሉት የአውሮፕላን ማረፊያዎችን ታርጌት አድርገው ነው እየተኮሱ ያሉት። በአንጻሩም ደግሞ ሳውዲ አረቢያ ከፍተኛ የሆነ የአየር ድብደባ እያካሄደች ነው። የአየር ድብደባው ከፍተኛ ወጪን ያስከትልባታል። ይሄ ሚሳይል ለማምከኛ የምትጠቀምበት መተኮሻ ፓክ ስሪ የሚባል ነው። እሱ ቅንቡላ ከሚወነጨፈው ውጪ የመሳሪያ ዋጋ ሶስት ነጥብ አራት ቢሊየን ነው። ኢኮኖሚዋ ላይ ከፍተኛ ጫና እንደሚያሳድር ምንም ጥርጥር የለውም። ዛሬም የተተኮሰ ሚሳኤል ጂዛን አውሮፕላን ማረፊያ አካባቢ መክሸፉን የሳውዲ አረቢያ ጦር አዛዦች አስታውቀዋል። ወደ ሳውዲ አረቢያ የሚተኮሰው ሚሳኤል እስካሁን በሰው ሕይወት ላይ ያደረሰው ጉዳት በጣም ጥቂት ነው። ይሁንና አንድ ቀን አንድም ኢላማውን ስቶም ሁለትም ሆን ተብሎ የመንገደኞች አውሮፕላን ላይ ቢያርፍ ወይም መኖሪያ አካባቢ ቢመታ ግን ሳውዲ አረቢያም ልክ እንደ የመን የሰላማዊ ዜጎቿን አስከሬን ለመቁጠር መገደዷ የማይቀር ነው። የሳውዲ አረቢያ ገዢዎች የሶሪያውን ፕሬዚደንት የበሽር አልአሰድን መንግስት ለማስወገድ ቢሊዮነ ቢሊዮናት ዶላር ይከሰክሳሉ። ከትንሽቱ የቅርብ ጎረቤታቸው ቀጠር ጋር ሽኩቻ ገጥመዋል። ኢራንን ለማዳከም ደግሞ ያላደረጉና የማያደርጉት የለም። ኢራንና ሳውዲ አረቢያ የአካባቢው ንጉስ እኔ ነኝ፣ የአካባቢው የበላይ እኔ ነኝ የሚል ከፍተኛ ፉክክር ያለባቸው ሀገሮች ናቸው። በሚገርም ሁኔታ ደግሞ እስራኤልን። ሳውዲ አረቢያ እውቅና የሚባል ነገር ሰጥታ አታውቅም። የጂኦግራፊ ትምህርት ሆነ የሌሎች የዓለም ካርታ በሳውዲ መንግስት የሚታተሙ ካርታ ላይ እስራኤል የሚባል ካርታ የለም፣ እስራኤል የሚባል ስምም አይጻፍም። አሁን ግን ከቅርብ ጊዜ ወዲህ የአየር ክልሏንም ለእስራኤል የፈቀደችበት ሁኔታ ነው ያለው። ኢራንም እስከመታችላት እስካዳከመችላት ድረስ ከእስራኤል ጋር አብሮ የመስጠት እንቅስቃሴ ያለ እስኪመስል ድረስ ነው። የትራምፕ የልጁ ባለቤት ኩሽነር የሚባለው የቅርብ የኔታንያሁ እና የእስራኤል ደጋፊ ነው። የመሐመድ ቢን ሰልማን የቅርብ ሰው እንደሆነ ይነገራል። ይሁንና በሊባኖስ ምርጫ፣ በኢራቅ ምርጫ፣ በሶሪያው ጦርነትም የበላይነቱን የያዙት የኢራን ወዳጆች እንጂ ከሳውዲ አረቢያ ዶላር የሚዛቅላቸው አይደሉም። በየመኑ ጦርነት የሁቲ አማጺዎች እንዲህ እንደዋዛም የሚጠፉ አይነት አልሆኑላቸውም። አሸናፊና ተሸናፊ ያልተለየበት ጦርነት የሚያደርሰውን ተጨማሪ ጥፋት ለማስቀረት ብዙዎች እንደሚመክሩት አብነቱ ድርድር ነው። የሳውዲ አረቢያው የፖለቲካ ተንታኝ ሱሌይማን አል አቂል እንደሚሉት ግን የሪያድ ገዢዎች እስካሁን ከያዙት አቋም ፈቅ የሚሉ አይመስሉም። ሶሪያ ወይም የመን ያለውን ሁኔታ በተመለከተ ሳዑዲ አረቢያ ከያዘችው አቋም ፈቅ የምትል አትመስልም። የውጭ መርሃ በጣም አረጋጋጭ የአረጋጋጩ መርህ ሀብታሚቱን አረባዊት ሀገር የሚያደርስበትን ስፍራ ለማየት ጥቂት ጊዜ መጠበቅ ግድ ነው። ለመካከለኛው ምስራቅ ግን እስካሁን በሚያውቀው እልቂት ጥፋት ላይ ተጨማሪ ጥፋት ከማቀጣጠል ባለፍ የተከረው ነገር የለም። ነጋሽ መሐመድ ነኝ። ቸር ያሰማን።